ጀቱ ከቦሌ ዓለም አቀፍ አይሮፕላን ጣቢያ ተነስቶ በስድስት ደቂቃዎች ውስጥ ሲወድቅ በዐይኖቻቸው ያዩ ሰዎች ያዩትን ነግረውናል። ሙክታር ወደ ምሥራቅ ሸዋ ግንቢቹ ወረዳ ሃማ ቁንጡሹሌ ቀበሌ ሄዶ እዚያው ነዋሪ የሆኑትን አቶ መልካ ገለቱን ዛሬ አነጋግሮ ነበር። አዊ ስመጣም ያው ቱሉ ፈራ ማርያም ቤተ ክርስቲያን በዛ ላይ ነው ያለፈው። እዛም አልፎ ደግሞ የአበራ ጎበና እና የአቶ ዳዱ ቤት ላይ ነው ያለፈው። የአውሮፕላን ሲያልፍ በሰከንድ ነው ዚ ሰው የተከሰከሰው። ያለ ደምና በሰዎች ምንም አላገኘንም። አጥንት ብቻ የተከሰቱች፣ የተበታተነ ጨርቃጨርቅ፣ የተቃጠለ ወረቀትና ምንም በቃ መልኩ የማይታወቅ ነገር ላይ ነው የደረስነው እኛ። በረቁ ከመውደቁ በፊት እስቲ ላይ እያለ እንዴት ነበር የሚሆነው? የተለየ ባህሪ ምንድን ነው ያየው? ከሌሎች አውሮፕላን የተለየ ከአውሮፕላው ነገር የተቀየረው? ያው ሀይሉ በጣም በጣም ሀይለኛ፣ ከአውሮፕሎቹ መካከል እሱ በጣም ነው የቀየረው፣ ድምፁ ነው ድምፁን ሲቀይር እንዲህ አውሮፕላን እንዴት ነው ድምፁን የቀየረው ብለን እኛም ዝም ብለን ቆመን ስናየው ዝም ብሎ ቀጠጥ ብሎ መጣና ከክልላችን ውስጥ ሳይወጣ ነው እዚህ ነገሩ የተከሰተው። ዝቅ ብሎ ነው የሚበራው? ከፍ ብሎ ነው የሚበራው? የሚበርበትን ደረጃ ሲያሳየ፣ አይ ዝቅ ብሎ ነው የሚበራው። በጣም ከፍታ የለውም መሬት ላይ ነው በጣም በጣም። ደግሞ ሲበርም ትንሽ እያጎነበሰ እየቀረቀረ ነው እንዴ፣ ያ አውሮፕላን ቆይ እንዴ ለመውረድ ፈልጎ ነው ወይስ እንዴት ዘግዝቆ የት ለሚያልጥ ነው? በጣም ፓውሩን እንዴት እየጨመረ ሄደ፣ መሬት ላይ ዝቅተኛ እንዴት መጨመር ቻለ ብለን በጣም እኛም በጣም ስጋ ላይ ያኔ በጣም ነው ያስፈራን። እኛም ስናው ያየን ነው፣ እዚህ ወደቀ። ወርቅ እኛም ደረስን። በቃ ምንም በቃ እኛም በድንጋጤ ምንም የምናወራው ነገር አጣብን። በቃ የምናወራው ነገር ነው ያጣ ነው። እዛ እኛም ቆምን፣ የምንሰበስበውን ያው ፖሊስ መጣና የሰብሰበውን ነገር ሁሉንም ተሰብሰበ። ወጣጣቆችም ቶሎ ደረሱና ያለውን እቃ አከማቹ በመጡበት ቤተሰብ እና ፌዴራሎች ያው ጠቅላይ ሚኒስቴሩም መጥቶ በሄሊኮፕተሩ መጥቶ ጎብኝቶ ሄደዋል። በጣም አዛን በጣም አዛን ከራሳችን ጀምሮ በጣም በአገሪቷ ላይ በጣም በጣም ነው አሳዛኝ የሆነ ሁኔታ ነው። አሳዛኝ ነው በጣም።